በተባበሩት መንግስታት ድርጅት ቋሚ ላልሆኑ የታዛቢ ወንበር እያላቸው ወደ ቋሚ ታዛቢነት የወንበር ስፍራ እንዲኖራቸው ይደረግ በሚለው መሠረት፣ ፍልስጤም ሰንደቅ ዓላማዋን ከሌሎች አባል መንግስታት ጎን እንድታውለበልብ አጽድቋል። በአዲስ አበባ በዓለም አቀፉ የአፍሪካው ዘርፍ ጽፈት ቤት በምህፃረ ቃሉ በኢሲኤ ቅጥር ግቢ ውስጥ ለመጀመሪያ ጊዜ ይህ ውሳኔ ተግባራዊ ተደረገ። የፍልስጤም ሰንደቅ ዓላማ እንዲውለበለብ በተደረገበት ወቅት የተባበሩት መንግስታት የድርጅቶች አስተባባሪ ከዋናው ጸሐፊ ባንኪሙን መልእክት መነሻ ያሰሙት ወይዘሮ አህማ ኤዥያ ኮምዋ ኦኖቺ ይህ ሰንደቅ ዓላማ ከመላው አባል መንግስታት ጎን በተርታ መሰለፉ ነው። በእኛ በኩል ሰላም እንዲሰፍን በሚደረገው አካሄድ ሁሉ ቃል የምንገባበት ነው ፍልስጤማውያንም ሆኑ እስራኤላውያን የሚገባቸው ነውና በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀደም ሲል የሀገሪቷን ነባራዊ ንብረቶች እንዳይነኩ የሚለውን ደጋግመው ያረጋገጡትን እተማመናለሁ። ቀደም ሲል የተደረሰበትን ስምምነት ተግባራዊ ማድረግም ስለሚኖርባቸው ነው። በዚህ መነሻነት ሂደቱን ማመቻቸት ለሁሉም ወገናት እምነት የሚያሳድር ስለሚሆንም ነው። በመድረክ ንግግራቸውን ካሰሙት ውስጥ የአረብ ሊግ አባል ሀገራት ተወካይ ሳሌህ ማሉድ ሳሃቡን፣ በዚህ አጋጣሚ የፍልስጤም አስተዳደር እና ፍልስጤማውያንን በዚህ በተቀናጀ የትግል ውጤት ምስጋናዬን አቅርባለሁ። በተባበሩት መንግሥታት የተለያዩ ድርጅቶች ውስጥ አባል መሆንና ዋናው መስሪያ ቤቱ እና በአባል ሀገራት ጎን የፍልስጤም ሰንደቅ ዓላማ ማውለብለብ ድል ነውና ነው። በኢትዮጵያ የፍልስጤም አምባሳደር እለቱን እንዴት እንደሚያዩት ጥያቄውን ያቀረብኩላቸው ለዶክተር ናሲር አቡጃይሽ ይህ የኢሲኤ ጽህፈት ቤት የተባበሩት መንግስታት አንደኛው መስሪያ ቤት ነው። ዓለም አቀፉ መስሪያ ቤት ሰንደቅ ዓላማው በአራት ቦታዎች እንዲውለበለብ ውሳኔ ባሳለፈው መሰረት ነው። እንዲሁም በኒውዮርክ ጄኔቫ፣ ናይሮቢ እና አሁን ደግሞ በአዲስ አበባ መሆኑ ነው። ለእኔ የዚህ ሰንደቅ ዓላማ መውለብለብ ትልቅ እርምጃ ነው፣ ላለሁ ምሳሌያዊ ነው ሆኖም ትልቅ እርምጃ ነው። ለፍልስጤም ነጻነት ትልቅ ጎህ ቀዳጅ ነው። ይህችን ሰንደቅ ዓላማ ለማንሳት ሕይወታቸውን የሰዉትን ያስታውሰኛል። ሌላ ላስታውስ የምወደው በቁጥጥር ሥር በወደቅንበት ዘመን ፍልስጤማውያን ሰንደቅ ዓላማቸውን እንዳያውለበለቡ እየተከለከሉ ነበረ አድርገው ቢገኙ ግን የአስር ዓመታት እስር ይፈረድባቸው ነበረ። ስለዚህ ዛሬ ይህንን ዕለት ለማየት መብቃታችን ኩራት ይሰማናል። እርግጠኛ ነኝ አንድ ቀን በምስራቅ ኢየሩሳሌም ነዋሪዎች እንደምንሆን፣ በአፍሪካውያን በኢትዮጵያውያን እና በወዳጆቻችን ድጋፍ አንድ ቀን ነጻነታችንን እንቀዳጃለን። መንግሥት መስርተን ከእስራኤል ጋር በጉርብትና በሰላም እና በጸጥታ በአካባቢ መኖር እንችል ዘንድ እጃችንን እንዘራለን። ጌታቸው ዘላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ